ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህንን 27 ዓመታት ሶማሌ ህዝብ በራሱ ፍላጎት የሚወክሉትን አልመረጥም። ስለዚህ እኛ የምንፈልገው ዛሬ ምንድን ነው ይህንን አሰራር እንዲቆም እና መስጠንቀቂያ ነው የምንሰጠው። አዲሱ መንግስት አሁን ለውጥ ያመጣው መንግስት ሶማሌን እና ድን የተባለው ማህበር አባል አቶ አደም አሌል አሊ ናቸው። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል። በግለሰብ ደረጃን በሚጋጩበት ጊዜ ቶሎ ወደ ብሔር የመውሰድ ነገር አለ። ይሄ ለማንም አይጠቅምም። ወይ ደግሞ ሃይማኖት መልክ እንዲይዝ የምሞከርበት ሁኔታ አለ። ይሄ ማንንም አይጠቅምም። የሰው ልጅ ነው የተገደለው፣ ሁላችንም ያሳዝነናል። ይሄ መሆን የለበትም። እንደዚህ አይነት የተበላሸ አመለካከት ያላቸው ሰዎች እንዲቀየሩ መስራት አለብን። የኦሮሚያ ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ ናቸው። የሰሞኑን ሕይወት ያጠፉ እውቀቶች አስመልክቶ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል። በመጽሔቱ ክፍለ ጊዜ ይቀርባል። አሁን ደግሞ የዕለቱ አበይት ዜናዎች ባጭሩ። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በገለጸው መሰረት ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች ብዛት 28 ሚሊዮን ደርሷል። ባለፈው ጥር ወር ገደማ ከነበረው 16 ሚሊዮን ከፍ ብሏል ማለት ነው ይላል ሽኗ ላይ የወጣው ዘገባ። በዓለም አቀፍ የፍልሰተኞች ድርጅት ይኦኤም መግለጫ መሰረት በየአመቱ አፍሪካ ወደ ስፓኝ የሚጎርፉ ስደተኞች ቁጥር እያደገ የመጣ ሲሆን ወደ ኢጣሊያ የሚገቡት ደግሞ ቀንሷል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ነሐሴ 9 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበድና አዳኒ ፍሳሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። የአማራ ክልል ርዕሰ መስተዳደር የህዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁንና የክልሉ የፖሊስ ኮሚሽነር አቶ ዘላለም ልጃለም የልኡካኑ ቡድን ዛሬ ከአዲሃ አመራር አባላት ጋር የተጀመረውን ግንኙነት ለማጠናከር ድርጅቱ በሀገር ውስጥ ገብቶ የለውጡ አካል እንዲሆን ጥሪ ለማቅረብ ነው። ብርሃን በርሄ አጭር ዘገባ አለው። የአማራ ክልል ልኡካን ቡድን አስመራ የገባው ከአዲሃን አመራሮች ጋር የተጀመረውን ግንኙነት ለማጠናከርና ድርጅቱ በአገር ውስጥ ገብቶ የለውጡ አካል በመሆን አቋምን እንዲያራምድ የመጨረሻ እልባት ለመስጠት እንደሆነ የአማራ መስተዳደር የሕዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል። አመራሩ አሁን በሚገኝበት አስመራ ከተማ ተገኝተን ተወያይተን የመጨረሻውን ልባት ለመስጠትና አጠቃላይ የአዲያን ኃይል በሙሉ ወደ አገር ውስጥና ወደ ክልላችን ገብቶ የለውጡ አካል የሚሆንበት አቋሙን የሚያራምድበት ህዝቡ ለውጡ እንዳይቀለበስበት ሳይበታተን አንድ ሆኖ የሚቀጥልበትን ሁኔታ ሊሰራ በሚችልበት ደረጃ ላይ ለመወያየት ነው የመጣ ነው። የአዲሃን የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው ይህ አሁን በኢትዮጵያ የታየው ለውጥ የ27 ዓመት የሕዝብ ከፍተኛ ግፊትና የኢህአዲግ የለውጥ ተራማጅ አስተሳሰብ ያላቸው ሰዎች ውጤት እንደሆነ ከገለጹ በኋላ በነገው የአስመራ ውይይት ይህ ለውጥ እንዳይቀለበስ የዜግነት ግዴታቸውን በመወጣት በሁለቱም መካከል መግባባት ላይ እንደሚደርሱም ተናግረዋል። ይህ ለውጥ እንዳይቀለበስ እና ህዝባችን ደግሞ ወደ አላስፈላጊ አደጋና ግጭት እንዳይገባ ሁላችንም የዜግነት ግዴታችን ለመወጣት በቀናህነትና በሰከነ መንገድ ውይይታችን አካሂደን በተግባር ከህዝባችንና ከወገናችን ጋር ሆነን ይህንን ለውጥ ወደ ትክክለኛ ለውጥ ጎዳና ለማስኬድ ጥሩ ደረጃ ላይ እንደርሳለን የሚል ተስፋ አለኝ በነገው ስብሰባችን የኤፌድሪ መንግስት በውጭ የሚገኙ ተፎካካሪ ኃይሎች አገር ውስጥ ገብተው ሰላማዊና ፖለቲካዊ ትግላቸውን እንዲያካሄዱ ያስተላልፈውን ጥሪ ተከትሎ የአዲሃን የውጭ ጉዳይ ልዑኮች ሐምሌ 24 2018 ወደ ኢትዮጵያ በመግባት በባህር ዳርና በአዲስ አበባ ከኤፌዴሪ ጠቅላይ ሚኒስተር ከምክትል ጠቅላይ ሚኒስተርና ከአማራ ክልል ፕሬዚዳንትና ሌሎችም ጋር የመጀመሪያ ውይይት በማድረግ ጥሩ የመግባባት ደረጃ ላይ እንደደረሱ የሚታወስ ነው። ከአማራ ክልል የልዑካ ቡድን ጋር የአማራ የብዙሃን መገናኛ ጋዜጠኞችም ይገኙበታል። በነገ ዕለት ሙሉ ዘገባውን ይዤ እመልሳለሁ። ብርሃነ በርሄ ለአሜሪካ ድምፅ ከአስመራ። ብርሃንን፣ ለዘገባው እናመሰግናለን። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በገለጸው መሰረት ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች ብዛት ሁለት ነጥብ ስምንት ሚሊዮን ደርሷል። ባለፈው ጥር ወር ገደማ ከነበረው አንድ ነጥብ ስድስት ሚሊዮን ተጨማሪ አክሏል ይላል ሺንዋ ላይ የወጣው ይህ ዘገባ። ለተፈናቃዮቹ መበራከት ምክንያት የሆነው በማህበረሰቦች መካከል የሚታዩት ግጭቶች እየጨመሩ መሄድና ካለፈው ጥር አንስቶም በተለያዩ የአገሪቱ ክፍሎች በደረሰው የተፈጥሮ ቀውስ ምክንያት ተብሎ ነው ተብሎ እንደሚታመን የሽንዋ ዘገባ ጠቅሷል። ኢትዮጵያ ከ920 ሺ በላይ የሚሆኑ በአብዛኛውም ከሶማሊያ ከሱዳን፣ ከደቡብ ሱዳንና ከኤርትራ የተሰደዱ ስደተኞችንም እንደምታስተናገድ ዩኒሴፍ በሰጠው ጋዜጣዊ መግለጫ መግለጹን ሽንዋ የሽንዋው ዘገባ አውስቷል። በሀገር ውስጥ የተፈናቀሉትና ስደተኞቹን ለመርዳት በ111.8 ሚሊዮን ዶላር የሚገመት ገንዘብ እንደሚያስፈልገው፣ እስካሁን ባለው ጊዜ የተገኘው ገንዘብ 31 ከመቶ ብቻ መሆኑን ዩኒሴፍ እንዳስታወቀ ሽንዋ ጠቅሟል። በዓለም አቀፉ የፍልሰተኞች ድርጅት አይኦኤም መግለጫ መሰረት በየዓመቱ ከአፍሪቃ ወደ እስፓኝ የሚጎርፉ የስደተኞች ቁጥር እያደገ የመጣ ሲሆን ወደ ኢጣሊያ የሚገቡት ደግሞ ቀንሷል። ሊዛሽላይን የድርጅቱ ዋና ጽሕፈት ቤት ከሚገኝበት ከጀኔቫ አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል። አይኦኤም የሚለው 47 ሺህ መደበኛ ሲል የጠራቸው ፍልሰተኞች ባለፉት ሁለት ዓመታት ስፔን የገቡት ምዕራባዊውን የሜዲትራኒያን ባሕር አቋርጠው ነው። ባለፉት አሥርት ዓመታት ይህንኑ ጐዳና አቋርጠው ከገቡት ስደተኞች ይህኛው በከፍተኛ ቁጥር ይጨምራል ሲልም አስረድቷል። የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ጆል ሚልማን ለቪኦኤ እንደተናገሩት ፍልሰተኞች ቀድሞ ከጊኒ፣ ከጋምቢያ፣ ከማሊ፣ ከሴኔጋልና ከአይቮሪ ኮስት አውሮፓ ባህር ጠረፍ ለመድረስ አዘውትረው ይጠቀሙበት የነበረውን መንገድ ቀይረዋል። ሮ ይህ የሚያመለክተው ትሪፖሊ ውስጥ ወደሚገኘው አጋዴዝ ለመድረስ ቀድሞ የሳሐራ በርሃን ይጠቀሙ የነበሩ የምዕራብ አፍሪካ ሀገሮች ፍልሰተኞች በአሁኑ ወቅት ክፍያው እየተወደደ በጉዞው ላይ አደጋው እየከፋ መሆኑ ስጋት እንዳለው የተገነዘቡ ይመስላል። ሊቢያ ውስጥ የደረሰባቸውን ችግርና አጠቃላይ ሁኔታውን ከግንዛቤ በማስገባትም ረከስና ቀለል ወዳለው ወደ ቀድሞ የሞሮኮ ጠረፍ ወደሚያደርሳቸው መንገድ ተመልሰዋል። በአይኦኤም መግለጫ መሠረት በዚህ ዓመት ብቻ 25,000 ፍልሰተኞች ስፔን ገብተዋል። በዚህ ዓመት ኢጣሊያ ከገቡት 19,200 ጋር ሲነጻጸር የስፔኑ ይበልጣል። ያም ሆኖ ግን ይላሉ ሚልማን፣ ያም ሆኖ ግን እንደ አውሮፓውያን ዘመን አቆጣጠር በ2014 እና 2015 ዓ.ም መካከል በየወሩ ኢጣሊያ ይደርሱ የነበሩ ፍልሰተኞች አሁን በዓመት ከሚገቡት ጋር ተመሳሳይነት አለው። አይኦኤም እንደሚለው ዘንድሮ አደገኛውን የሜዲትሬንየን ባሕር ሲያቋርጡ ሕይወታቸው ካለፈው አንድ ሺህ አምስት መቶ ፍልሰተኞች ውስጥ ሁለት ሦስተኛ የሚሆኑት ያለቁት ወደ ኢጣሊያ በሚያመራው ጐዳና ነው። አሁን ወደ ስፔን በሚደረገው ጉዞ የሟቾች ቁጥር ለምን እንደ ቀነሰ ምክንያቱን በትክክል ማወቅ አይቻልም ያሉት የአይኦኤም ቃል አቀባይ ጆል ሚልማን፣ ምናልባት ስፔን ወደ ሀገሯ ለሚያመሩ ጀልባዎች ፈጥናና በተሻለ ምላሽ ስለምትሰጥ ይሆናል የሚለውን ግምት አስተጋብተዋል። ማልታ ቁጥራቸው አንድ መቶ አርባ አንድ የሚደርስ ከተለያዩ አካባቢዎች ፈልሶ የመጡ ሰዎችን ያሳፈረችው መርከብ ከወደቦቿ በአንዱ ላይ እንድታርፍ መፍቀዷ ያስደሰተው መሆኑን የተባበሩት መንግሥታት ድርጅት አስታወቀ። ከተለያዩ አካባቢዎች ፈልሶ የመጡትን ለማዳን የሚሰራው መርከብ ፍልሰተኞቹን ከባህር ተቀብሎ ካሳፈራቸው በኋላ የሚያስገባው አገር አጥቶ ሲንከራተት መሰንበቱም የሚታወቅ ነው። ፈረንሳይ፣ ጀርመን፣ ሉክሰምበርግ፣ ፖርቱጋልና እስፓኝ እነኚህን ከተለያዩ አካባቢዎች ፈልሰው የመጡ ሰዎች ማልታ ከገቡ በኋላ ለመቀበል በመስማማታቸው የተባበሩት መንግስታት ድርጅት የስደተኞች አገልግሎት አሞግሷቸዋል። በሳውዲ አረቢያ የሚመራው ወታደራዊ ህብረት ባለፈው ሳምንት ሰሜናዊ የመን ላይ ባደረሰው የአየር ድብደባ ቢያንስ አርባ ህጻናትን መግደሉ ዓለም አቀፍ ቁጣ አስከትሏል። የሰላጤው አረብ ሀገሮች ህብረት በድንገቱ ዙሪያ ምርመራ እንዲካሄድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሳስቧል። የተባበሩት መንግስታት የጸጥታ ምክር ቤትም ተአማኒና ግልጽ ምርመራ እንዲከፈት ጠይቋል። የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሻይን ሴይን ከአሜሪካ የውጭ ጉዳይ ሚኒስቴር የላከችውን ዘገባ ቆንጅታ ታቀርበዋለች። ሕፃናቱ ከበጋ ወራት የሽርሽር ዝግጅት በኦቶቡስ ወደ የቤታቸው ሲመለሱ ነው የመኗ ሰአዳ ከተማ ላይ በሚሳይል የተመታው። ቢያንስ ሀምሳ ሰው ተገሏል። የሚበዙት ደግሞ ልጆቹ ናቸው። ሌሎች ሰባ ሰባት ሰዎች ቆስለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኒወርት ዩናይትድ ስቴትስ በሲቪሎች ላይ የሚደርሱ ጉዳቶችን አስመልክቶ የሚወጡ ተአማኔ ሪፖርቶች ስታገኝ በቀላሉ አትመለከትም ብለዋል። በአየር ጥቃቱ በሲቪሎች ላይ ስለደረሰው ሞትና መቁሰል የሳውዲ መራሹ ጥምረት ምርመራ እንዲያካሄድ አሳስበናል። የመከላከያ ሚኒስትር ጂም ማቲስ ስለዚህ ጉዳይ ተናግረዋል። ከሳውዲ አረቢያ መንግስት ጋር የሚወያዩና ጉዳዩን እንዲከታተሉ የሚያበረታቱ ጄኔራል ወደ ሳውዲ ልከዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሳውዲ ንጉስ አልጋውራሽ ልዑል መሐመድ ቢን ሳልማን ጋር ስለ ጉዳዩ በስልክ መነጋገራቸውን ቃል አቀባይዋ ሄዘር ኒወርት አረጋግጠዋል። ዝርዝር ውስጥ ገብተው ለመናገር ግን ፈቃደኛ አልሆኑም። የመን ውስጥ በንጹሐን ሲቪሎች ላይ በሳውዲ መራሹ የጦር ሰራዊት ጥምረት የአየር ጥቃት ሲደርስ ይሄ የመጀመሪያ ጊዜ አይደለም ይላሉ ተንታኞች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተአማኒና ግልጽ ምርመራ እንዲካሄድ ጠይቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዩዣሪክ what we want to see is a stop to the fighting what we want to see is a stop to the humanitarian suffering what we want to see በየመኑ ጦርነት የሚፋለሙት ወገኖች እንደ ኤሮፓውያን አቆጣጠር በመጪው መስከረም ስድስት ቀን በመንግስታቱ ድርጅት ልዩ ልዑክ ማርቲን ግሪፊትስ ሸምጋይነት ጄኔቫ ላይ ቁጭ ብለው እንዲነጋገሩ ተጋብዘዋል። በመጨረሻም አንድ አጥፍቶ ጠፊ በአንድ የካቡል የትምህርት ተቋም ላይ ባፈነዳው ፈንጂ ቢያንስ 48 ሰዎች አልቀዋል፣ በርካታ ሌሎች ደግሞ ቆስለዋል። ፍንዳታው የደረሰው በሀገሩ የሰዓት አቆጣጠር ከቀኑ አስር ሰዓት ላይ ሲሆን ተማሪዎች ትምህርት ላይ እንደነበሩ ተዘግቧል። የቆሰሉት ሆስፒታል ተወስደዋል ሲሉ የካቡል ፖሊስ ቃል አቀባይ ሃሻማቱላ ስታኒካይ ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ታሊባን ጥቃቱን አልፈጸምኩም ሲል አስተባብሏል። የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኝ ፍስሐየንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ የእኛ መግባት አለመግባት አይደለም እኮ ዋናው ጥያቄ። እኛ ጥያቄ የለንም። ያለን ጥያቄ የሕዝብ ጥያቄ ነው። የሽግግር መንግስት ተቋቁሞ ወያኔ ከነ ስርዓቱ ተወግደው ህዝባዊ መንግስት የሚያደርሰን ዴሞክራሲ ላይ የሚያደርሰን የሽግግር መንግስት እንዲኖር በጋራ እንጣር፣ ሁላችንም ሁሉ የሚመለከተው ኃይል ሁሉ እንጣር ነው የምለው ይሄ መልስ አላገኘም። የኢህአፓ አመራር አባል አቶ ኢያሱ አለማየሁ ናቸው። በወቅታዊ የኢትዮጵያ ሁኔታ ላይ ከሰጡት አስተያየት የተወሰደ ነው። በዲሞክራሲ በተግባር ፕሮግራም በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ሶማሌ ክልልን እናድን ብሎ ራሱን የሚጠራ ማህበር ሁለቱ አባላቱ በሶማሌ ክልል የሽግግር መንግስት መቋቋም አለበት ሲሉ ለአሜሪካ ድምፅ ተናገሩ። ማህበሩ በአሁኑ ጊዜ በክልሉ ሰላምን ለማጠናከር ከፌዴራል መንግስቱ ጎን እንደሚቆም አረጋግጠው የክልሉን አስተዳዳሪዎች ግን ህዝቡ እንዲመርጥ አሳሰበው። የቀድሞ የክልሉ ፕሬዚደንትና አጋሮቻቸው በፍጥነት ለህግ እንዲቀርቡም ጥሪ አድርገዋል። መለስካቸው አመሃ ዝርዝሩን ይዟል። ሶማሌን እናድን የተሰኘው ማህበር በአዲስ አበባ ከአራት ወራት በፊት እንደተቋቋመ የማኅበሩ አባላት ነን የሚሉት አቶ አደም አላሌ አሊና አቶ መሐመድ አደን አፍሎ ያስረዳሉ። ማኅበሩ ከክልሉ ዞኖችና ወረዳዎች በሙሉ ከእያንዳንዱ የሶማሌ ቦታ የተውጣጡ ሰዎች፣ ሽማግሌዎችና እውጋዞች እንዲሁም ሱልጣኖች እንደሚገኙበትም ይናገራሉ። ይህ ማኅበር እንደ ተመሠረተም ጠቅላይ ሚኒስትር አብይ አህመድን አግኝቶ ለማነጋገር ብርቱ ጥረት ቢያደርግም አልተሳካለትም ብለዋል። በዚህም ማኅበሩ የተሰማውን ቅሬታ አልሸሸጉም። ይሁንና በሐምሌ ወር መጨረሻ ማኅበሩ በድሬዳዋ ከተማ እጅግ ትልቅ ስብሰባ አካሂዷል። በዚህም ማኅበሩ ለመንግሥት ያለውን መልእክት በግልጽ አስተላልፏል ነው የሚሉት አቶ አደም አላሌ አሊ። ከአምስት ሺህ በላይ ከሁሉ ዞኖችና ወረዳዎቹ ምሁራን ሆኖ ሽማግሌ ሆኖ ኡጋሶችና ሱልጣኖች ሆኖ ተሳተፉት እና አሳይተናል የእኛ ብቸኛ ተቋም መሆናችን አሳይተናል። መንግስት የሌለበት ቦታ የእኛ መተካት እንደምንችለው እና መንግስት ለመርዳት እና ትራንዚሽናል ጉቨርንመንት ለመስራት የክልሉ ሽግግር መንግስት ለምን መንግስት ስለጠፋ ለማቋቋም የእኛ ሙከራው ይሄ ነው። ህዝቡ ደግሞ አሳይተናል። ዛሬ ግን የኛ ሀሳባችን እንደሚመስለው ሀያ ሰባት አመት ኢፒአርዲኤፍ ከላይ ነበር የሚጠቆሙትን ይከሌ ፕሬዚዳንት ይከሌ ምክትል ይከሌ ምናምን ነበር። ይህንን ሀያ ሰባት አመታት ሶማሌ ህዝብ በራሱ ፈላጎት የሚወክሉትን አልመረጥም። ስለዚህ የኛ የምንፈልገው ዛሬ ምንድ ነው? ይህንን አስራር እንዲቆም እና መስጠንቀቂያ፣ ነው የምንሰጠው። አዲሱ መንግስት፣ አሁን ለውጥ ያመጣው መንግስት ቪኦኤም የሽግግር መንግስት የምትሉት አካል ማኅበሩ በኃላፊነት ውስጥ እንዲያቋቁም ነው የምትፈልጉት የሚል ጥያቄ ሰንዝሮ ነበረ። ሌላው የማኅበሩ አባል አቶ መሐመድ አደን አፍሎ ምላሽ ሲሰጡ መውሰድ አይደለም እኛ የምንለው የህዝብ ተሳትፎ ያለበት ህዝቡ የራሱ ተወካይ መምረጥ አለበት እንጂ ከላይ ዲክቴት ተደርጎለት ለሚመጣ ሰው አንፈልግም፣ ሾም አንፈቅድም። ይሄ ነው እኛም ንፈልገው። ይሄን ለማድረግ የሚቻልበት ሁኔታ አሁን በሶማሌ ክልል ውስጥ አለ? ሰላም የለም። አሁን እንደምናየው በጣም ብዙ ህይወት ጠፍተዋል፣ ብዙ ንብረት ወድመዋል። ካሁን ድረስ እንደውም በሰራዊት ኃይል ነው ትንሽም ጋቢ ያለው ነው የሚባለው። እንዴት ነው የምታዩት? ይሄ እንዴት አድርጎ ሊሆን ይችላል የኛ የምንለው እውነት ነው ዛሬ ብዙ ንብረት ተዘረፈ ብዙ ሰው ሞተ መጀመሪያ የሞቱት ሰዎች የሐዘን መግለጫ ነው የምገልጸው የእኛ ህዝብ ነው አማራ ሆኖ ኢትዮጵያዊ ነው ኦሮሞ ሆኖ ኢትዮጵያዊ ነው የእኛ ነው የሞቱት የእኛ ህዝብ ነው ከዛሬ እስከ ዛሬ ስንት ከሀምሳ አመት በላይ ይህ ህዝብ አብረ የምኖሩት ህዝብ ነበር ታይቶ የማይታወቅ ነው የተደረገው እንግዲያ ምናምን ማን ነው ያደረገው? ወንጀለኞች ናቸው። መንግስት ነን ያሉትንና በኢሰብአዊ መንገድ የወሰዱትን ሰዎች ነው ይሄንን ግድያ ያደረጉትን ይሄ ሰዎች ህዝብ የገደሉትንና ንብረት የዘረፉትን ወደ ፍርድ ቤት እንዲቀርቡ ነው የምንፈልገው መጀመሪያው። ሁለተኛው ፍርድ ቤት ሲቀርቡ አሁን እውነት ነው ችግር አለበት። ክልላችን ያለው ችግር መፍታት የሚችለው የኛ ብቻ ነው፣ ህዝቡ ነው መፍታት የሚችለው። አቶ አደም አላሌ አሊ ጨምረው ሲያብራሩም ቀደም በሥልጣን ላይ የነበሩ የክልሉ አመራር አባላት ወንጀለኞች ናቸው ሲሉ ይከሱና መንግሥት ሊፈታቸው አይገባም ይላሉ። የተረጋገጠ ሰላም ይመጣ ዘንድም ከመንግሥት ጋር መወያየት ይገባል ሲሉ ያስረዳሉ። ለሕዝቡም እያስተላለፍንናል የሚሉትን መልእክት ገልጸዋል። ተባበሩ ለየኛ ሚሊተሪ፣ ተባበሩ። አሳዩት፣ ወንጀለኞቹ አሳዩት። ማን ነው ችግር የፈጠረው? ሰላም ከነሱም ጋር ስሩና ይፈጠር ነው የምንለው። ከዛ በኋላ እኛ አሁን ሰላሙ በቅርብ ጊዜ እንደሚመጣ ነው የምንገመተው። ግን ምንድን ነው የምንፈልገው? ከመንግስት ጋር መወያየት መንግስት አሁን ዛሬ የፓርቲ አላፊ ሾሜ ይሄ ፓርቲ ራሱ ወንጀለኛ ነው። ህዝብ የገደለው ፓርቲ እሱ ነው ወንጀለኛ የሆነው፣ እንዴት ይሾማል? ከተሾሜ ደግሞ የእኛ አሕመድ ሲ አንቃወመውም። የኛ ልጅ ነው። ከሱ ጋር አብረን እንሰራለን። ከእሱ ጋር የእኛ የምንፈልገው ሰላም ነው። ከሱ ጋር አብረን እንሰራለን። ከመንግስት ጋር አብረን እንሰራለን። እንወያይና ሽግግር መንግስት አብረን ቋቋም ዓላማችን ይሄ ነው። በዚህ ዓላማችሁ መንግስት ባይስማማስ? የሚል ጥያቄ አክዬ ነበረ። እንቃወማለን። ለምን እንደ ድሮ እንሾማለን፣ እንደ ድሮ እንደዚህ እናደርጋለን ከተባለ እኛ እንደ ድሮ አንቀበሉም። ኢትዮጵያ ለምን ጅግር ውስጥ ገባች? ይሄ ጅግር ውስጥ የገባች ለኦሮሚያ ክልል ይሾማሉ ነበር፣ ለሶማሌ ይሾማሉ፣ ለአማራ ይሾማሉ። ይሄ የቲፒኤልፍ ስራ ነበር። ዛሬ ቲፒኤልፍ የለም። ኦፒዲዮ በዚህ ስራ ይቀጥላለው ካለን ትልቅ ስህተት ይገባልና፣ ኢትዮጵያ እንድትፈርስ ነው የሚፈለገው ማለት ነው። እኛ ሀሳባችን እና ኢትዮጵያ እንዳትፈርስ ነው ያ የምንሰራው። እኛ ኢትዮጵያ አንድነት ኢትዮጵያ አንድ ልትሆን ነው የምንፈልገው። ኢትዮጵያ ሕዝብ እጅ ተያይዘን ሰላም አብረን መፍጠር ነው የምንፈልገው። አሁን የድሮ ፕሬዚደንት አብዲ ኢሌ የት ነው ያሉት? ታስሯል። አሰሩት፣ ግን የት እንደወሰዱት አናውቁም። ግን ወንጀለኛ ስለሆነ ፍርድ ቤት ቶሎ ይቅረብ። አብዲ ላይ እሱ አይደለም ትእዛዝ የሰጠው ቤተ ክርስቲያን ለመቃጠል፣ ባንኮች ለመዝረፍ የእሱ ዘዎች አይደለም ትእዛዝ እሱ የሰጠው ነው። ይህ ትእዛዝ አስተላለፉት አይደለም። መስረጃ አላችሁ? እና አለን በቂ መስረጃ አለን በቂ መስረጃ አለን እነሱም ኢትዮጵያ ህዝብ እንደገደሉትን ሌላው እንኳን ተው ድሬዳዋ ውስጥ የተከሰተው ነገር ጅቡቲያኖቹ መቱት ምን ያደረጉት ጅቡቲያኖቹ። ሌላ ትልቁ ስህተት ምንድን ነው የእኛ መንግስት ፌደራል መንግስት ሀዘን መግለጫ ለጅቡቲ ሰዎች አልሰጥም ምን ማለት ነው እንደዚህ አይነት አቶ አደም አላሌ አሌ ይህን ይበሉ እንጂ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ጉዳይ ሚኒስትሩ በዶክተር ወርቅነህ ገበየሁ አማካይነት ለጅቡቲው ፕሬዚዳንት በላኩት መልእክት በድሬዳዋ ከተማ ለተገደሉት የጅቡቲ ዜጎች የተሰማቸውን ሀዘን በራሳቸውና በኢትዮጵያ ህዝብ ስም መግለጻቸው ትናንት የኢትዮጵያ መንግሥት መገናኛ ብዙሃን ይፋ አድርገዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እንሻገራለን አድማጮች ቦምብ ይዟል በሚል ባለፈው እሁድ በሻሸመኔ ከተማ በጅምላ ግር ብለው በመጡ ሰልፈኞች የተገደለውን ግለሰብ ጉዳይ አስመልክቶ ፖሊስ ተጠርጣሪዎችን በቁጥጥር ስራ አውሎ ምርመራ በማድረግ ላይ መሆኑንና ስለ ገዳዮቹ ማንነት ፍንጭ መገኘቱን የኦሮሚያ ክልል አስተዳደር አስታውቋል። የክልሉ ፖሊስ ኮሚሽን በበኩሉ የዜጎችን ደህንነት ለማስጠበቅ ይበልጥ ተግቶ የሚሰራ መሆኑን ለአሜሪካ ድምፅ ገልጧል። ዘጋቢያችን ሙክታር ጀማል ዝርዝሩን አሰናድቷል ነው ባለፈው እሁድ ሻሸመኔ ላይ ቦምብ ይዘሃል በማለት በአንድ ግለሰብ ላይ ጭካኔ በተሞላበት መንገድ በተወሰደ ጥቃትና ግለሰቡን ለግድያ ያበቃው ጉዳዩን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽንና የኦሮሚያ ፖሊስ ኮሚሽን ለአሜሪካ ድምፅ በተለየ ሀሳብና አቋማቸውን ገልጸዋል። ወንጀሉን በተመለከተ መንግስት ጥልቅ ምርመራና ክትትል እያደረገ መሆኑን እየተናገሩት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ የኦሮሚያ ብሔራዊ ክልላዊ መንግስት ለተፈጸመው ኢሰብአዊ ድርጊት ከፍተኛ ሀዘን እንደተሰማው ጉዳዩን ለማጣራት ና ወንጀለኞችን ለህግ ለማቅረብም ክትትልና ምርመራ እየተደረገ መሆኑን ለአሜሪካ ድምፅ ተናግረዋል። የሞተው የሰው ልጅ ነው። ክቡር የሆነ የሰው ሕይወት ነው ያለፈው። ያውም ደግሞ በጣም ዘግናኝ በሆነ ሁኔታ ነው እየተገደለውና ትልቅ ሐዘን ነው እየተሰማን። ይህንን ጉዳት ያደረሱ ይህንን ወንጀል የሰሩትን ወዲያውኑ በመከታተል ቁጥጥር ስር ለማዋል ጥረት ተደርገዋል። እስካሁንም ደግሞ ወንጀል ከፈጸሙ በኋላ ከቦታው የሸሹትንም ክትትል በማድረግ ቁጥጥር ስር ለማዋል እየተሰራ ነው የሚገኘው። እስካሁን አሁን አራት የሚሆኑ ሰዎች በቁጥጥር ስር ውሏል። ነገር ግን ይሄ ያለቀ ጉዳይ አይደለም። ምክንያቱም ከዚህ ቁጥር ሊበልጥ ይችላል የምን የሚል ጥርጣሬ ስላለን ስራ እየተሰራ ነው የሚገኘው ማለት ነው። በጥቃቱ ወቅት የሟቹ ልብስ ወልቆ ለምርመራና ማንነቱን ለማግኘት ፍንጭ የሚረዱ መረጃዎች ደብዛቸው መጥፋቱን ተከትሎ የሟቹን አድራሻና ማንነት በቀላሉ ለማግኘት ፖሊስ ሲቸገር እንደነበረም የኦሮሚያ ብሔራዊ ክልላዊ መንግስት ተናግሯል። ነገር ግን የሟቹን ማንነት ለመለየት ሲደረግ በነበረ ምርመራ የመረጃ ፍንጮች ተገኝተዋል። የበለጠውኑ ምርመራም እየተደረገበት ነው ብለዋል የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ አሁን በምርመራ የተደረሰበት ጠያቄ የሟቹ አይደንቲቲ የዛው የአርሲ ነገሌ አካባቢ እንደሆነ ነው የተገለጸው። የትኛው ቀበሌ እንደሆነ የሚገለጽ ሆኖ ወረዳው ሄባን አርሲ የሚባል ጉልጅታት የሚባል አካባቢ እንደሆነ ነው የተገለጸው። ይህንን ፖሊስ ምርመራ ያደረገ ስለሆነ እነሱ ሲጨርሱ የሚገለጽ ይሆናል። ነገር ግን የዛው አካባቢ ተወላጅ እንደሆነ ነው። ከዚህ ጋር ተያይዞ ሆን ብሎ ሰዎች የብሄር መልክ እንዲይዝ ሁኔታ አለ። ይሄ ትክክል አይደለም። በቅርብ ጊዜ እንደምናየው ሰዎች በግለሰብ ደረጃን በሚጋጩበት ጊዜ ቶሎ ወደ ብሄር የመውሰድ ነገር አለ። ይሄ ለማንም አይጠቅምም። ወይ ደግሞ ሃይማኖት መልክ እንዲይዝ የምሞከርበት ሁኔታ አለ። ይሄ ማንንም አይጠቅምም። የሰው ልጅ ነው የተገደለው። ሁላችንም ያሳዝነናል። ይሄ መሆን የለበትም። እንደዚህ አይነት የተበላሽ አመለካከት ያላቸው ሰዎች እንዲቀየሩ መስራት አለብን። ይህ አይነቱ እንድምታ በተለያዩ የሀገራችን ከተማዎችና አካባቢዎች እየታየ የመጣና በጣም አስጊ እንድምታ መሆኑን የተናገሩት ዶክተር ነገሪ የተፈጸመውን ኢሰብአዊ ድርጊት ወደ ተለያየ አጀንዳዎች በመለወጥና የበለጠ ሆኖ ህዝባችን መሀል ግጭትና ችግር ለመፍጠር እየተንቀሳቀሱ ያሉ አካላቶችን የሀገራችንን ባህልና ትውፊት ሰብአዊነት አስተሳሰብ የማይወክሉ ብለዋቸዋል። ወጣቶቹም ቢሆኑ ችግር በተፈጠረበት ጊዜ በስሜት ወደ እርምጃ ከመግባት ይልቅ ለጸጥታ አካላት ማሳወቅ እንዳለባቸው ነው የተናገሩት። ማንኛውም ሰው ግን ቢያጠፋው እንኳን መለመድ ያለበት በዚህ ሁኔታ መገደል ይቅርና መነካትም የለበትም መደብደብም የለበትም። በህግ የሚመራ ሀገር ውስጥ ነው ያለነው። ችግር ችግርም ቢፈጠር የህግ አካላት አሉ። ወደ ህግ አካል ማቅረብ ነው እንጂ በዚህ ሁኔታ ሰውን የሚገሉ አመለካከታቸው እየተበላሸ በክፋት የተሞሉ አካላት ለማንም የማይበጁ የየትኛውም ቋንቋ፣ የትኛውም ብሔር፣ የየትኛውም ሃይማኖት የማይወክሉ ሀረመኔ አመለካከት የተሞሉ ሰዎች እንደሆኑ ነው የምንገልጸውና ከህግ እንደማይመልጡና አስፈላጊው ህጋዊ እርምጃ እንደሚወሰድ መግለጽ የምንፈልገው። በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ከተሞችና አካባቢዎች መሰረተ ቢስ መረጃዎችን በመንዛት ህዝብና ሀገር ላይ የተለያየ ጉዳት ለማድረስ እየተንቀሳቀሱ ያሉ አካላት አሉ ያለው የኦሮሚያ ፖሊስ ኮሚሽን ለአብነት ባሌ ጎባ ላይ፣ ሻሸመኔ እና በቅርብ አዳማ ላይ የተፈጠሩትን ግጭቶችና ምክንያቶች ሌላ ስምና ስያሜ በመስጠት የበለጠውኑ የሰው ስሜት በመቀስ ቀስቀስ አደጋ መፍጠር የሚፈልጉትን ፖሊስ ተከታትሎ እርምጃ እንደሚወስድም በኦሮሚያ ፖሊስ ኮሚሽን የወንጀል መከላከል ኃላፊ ምክትል ኮሚሽነር ጀነራል ደቻሳ ቢቲማ ለአሜሪካ ድምጽ ተናግረዋል። የተለያዩ ነገሮች አሉ። እዚህ አካባቢ ምን ሴንስቲቭ ነገር እንዳለ ይጠቀሙበትና ጸረ ሰላም የሆኑ ኃይሎች ህዝብን ከህዝብ ጋር የማጋጫት ሁኔታዎች አሉ። ይህንን አውቀው ደግሞ ህብረተሰቡም መጠንቀቅና ከማን መጣ ከምን መጣ የምለው ነገር ሳይረዳና ሳይገናዘብ ወደማይሆን አቅጣጫ ህዝቡ መምራት የለበትም። ፖሊሶቻችንም ይህንን ህዝብ የማስገንዘብ ስራ እየሰራን ነው። በተጨማሪ ደግሞ ወደዚህ ችግር የሚገቡትና ችግር የሚፈጥሩትን ሰዎች ላይ እርምጃ የመውሰድ አጠናክረን የምንቀጥልበት ሁኔታ እንዳሉ ነው። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ። ከተለያዩ ክፍሎች የተውጣጡ ቁጥራቸው 125 የሚሆኑ ሰዎች ሰው የሚሆኑ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶች በባህር ዳር በባህር ዳር ከተማ ዙሪያ ልዩ ስሙ ሰባት አሚት በተባለ አካባቢ በአባይ ወንዝ ላይ የእምቦጭ አረምን የማስወገድ ስራ ሰርተዋል። ወጣቶቹ ነሐሴ አንድ ቀን በቤተ መንግስት ስለ በጎ አድራጎት በጠቅላይ ሚኒስትር ዶክተር አብይ አህመድ አነቃቂ ንግግር ተደርጎላቸው ነበር። ዘጋቢያችን አስቴር ምስጋና ከባህር ዳር የላከችው ዘገባ ቀጥሎ ይቀርባል። ነሐሴ አንድ ቀን 2010 ዓ ም ጠቅላይ ሚኒስትር ዶክተር አብይ መሐመድ ወሰን ሳይጋረዳቸው ወደ ክልሎች ሄደው የበጎ ፍቃድ አገልግሎት ለሚሰጡ ወጣቶች አነቃቂ ንግግሮችን አድርገው ነበር የሸኟቸው። ታዲያ ከተለያዩ ክልሎች ተውጣጠው ባህር ዳር ከተማ የመጡ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶች ጉልበት የሚጠይቀውን ስራቸውን እንዲህ በወኔ የጠቅላይ ሚኒስትሩን ስም በመጥራት ነበር ሲሰሩ የተመለከት ነው። አብይ እንዳለ ሚሊዮኖች ይከተሉናል እንዳለ ሁሉ ሌሎችም ይከተሉናል። ወጣቶቹ ስራቸውን ሀ ብለው የጀመሩት በባህር ዳር ከተማ ዙሪያ ልዩ ስሙ ሰባት አሚት እየተባለ በሚጠራው አካባቢ በአባይ ወንዝ ላይ የወረረውን የእምቦጭ አረም በማስወገድ ነበር። ወጣት መሀሪያ አስፋው ከትግራይ ክልል የመጣ የበጎ ፍቃድ አገልግሎት ሰጪ ወጣት ነው። እየሰጠ ያለው አገልግሎት ሁለት ዓላማዎችን ያነገበ መሆኑን ይናገራል። በቤተ መንግስት ተሰብስበን በጠቅላይ ሚኒስተር መመሪያ ነው የመጣን በየክልሉ ተመድበናል እኔ ደግሞ በጣም ደስ ብሎኛል ይህ እምቦጭ የሚባል ለጣና ካንሰር የሆነው እንደዚህ መሆኑን አላውቅም ነበር ብሎኛል ማለትም ይሄ በጎ ፈቃደኝነት ሆነን በተለያየ ክልል ሂደን እኔ ለምሳሌ ከትግራይ ክልል ነው የመጣሁትና ትግራይና አማራ እጅና ጓንት ሆነን ተሰርተን እንድንለወጥ በተለያየ ለጊዜው ጥቅሙ ብሎ በደንበር ያሉት ዘርፎ ለምናምን ጠብ የሚያነሱት አሉትና ልነ ስኑ አንድ ፍቅር እንዲሆን ብሎ ጠቅላይ ሚኒስተር በጣም አይዳ አፈልፍሎ ያመጣው በጣም ደስ የሚል ሀሳብ ነው። ከኦሮሚያ ክልል የመጣችው ወጣት ስንቅነሽ ሲሳይም እንዲሁ በፊት ሰፈር ላይ ነው የምንሰራ አሁን ወሰን ተሻግረን የመጣ ነው ይመጣን ለመስራትም ብቻ አይደለም የህዝብን አንድነት ለማጠናከር ለመግባባት ቋንቋ ለመልመድ እዚህ ያለውን ባህል አማራ ክልል ያለውን ባህል ለመልመድ እንግዲህ እንዳየ ነው ገብተን ሌሎችንም ለማስተማር ላለፉት ሰባት ዓመታት በጣና ሀይቅና በአባይ ወንዝ ላይ የተከሰተው የእምቦጭ አረም ሀይቁን ከጥፋት ለመታደግ በውጭም ሆነ በሀገር ውስጥ ያሉ ወገኖች ኮሚቴ በማዋቀር በጉልበት በገንዘብና የቁሳቁስ ድጋፍ በማድረግ የአካባቢው ነዋሪዎችም ሆነ ከሌሎች ክልሎች የመጡ ወጣቶች በተደጋጋሚ በዘመቻ እየወጡ ሳይሰለቹ ለማስወገድ ጥረዋል ግን ጸብ ያለ ነገር የለም። አሁንም ያው ነው ያሉን የአካባቢው ነዋሪ አርሶ አደር አንዱ አለም ይዘንጋው ናቸው። ህዋቻችን እርግጥ እየበከለ ነው ያለ፣ ግን እኛም እየታገልን ነበር። ህዝቡም እናንተም እየረዳችሁ ነበር፣ ግን አልዳንም። ሊከላም አልቻለም። ከምን እንደመጣ እንጃኒ ቢ ያለነ በቃ ብንል ብንል አልሆነም። አልተሳካም። የአርሶ አደሩን ተስፋ የመቁረጥ ስሜት አይተን በቦታው ወጣቶችን ሲያስተባብሩ ያገኘ ናቸው የክልሉ የአካባቢ ጥበቃና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ በልስቲ ፈጠነን። እንደው መቼ ይሆን አባይና ጣናን ከእንቦጭ አረም ነጻ ሆኖ የምናየው አልናቸው። በየአመቱ አረሙ ሲከሰት መቶ ፐርሰንት እናጸዳዋለን። በሚቀጥሉ አመቱ ተመልሶ ያው ይመጣል። የአካባቢ ማህበረሰብ እንቦጭ አሉ። ለዛ ነው ውሀ ቢወቅጡት እንቦጭ እንደሚባለው ይለፋል ሊለፋል፣ ተመልሶ ይታያል። ለምሳሌ ጣና ላይ ወደ ሰባት አመት ምናምን ሊሆነው ነው። አባይ ወንዝ ደግሞ አሁን ሶስተኛ አመት ሊሆነ ነው እና ተመልሶ ይከሰታል። ይታረማል፣ ተመልሶ ይከሰታል። እና የአረሙ ስነታዊ ባህሪ አረሙን ሙሉ በሙሉ ለማስወገድና ለመቆጣጠር ፈታኝና አስቸጋሪ እንዲሆን አድርጎታል። ማሽኖች ችግሩን መቅረፍ አልቻሉም ማለት ነው። ያው ማለት ማሽኖቹ ማለት በህብረተሰብ ተሳትፎ የሚታረመውን የሰው ጉልበትን የሰውን ጊዜ ይቀንሳሉ ነው እንጂ አረሙን ሙሉ በሙሉ ያስወግዳል ማለት አይደለም። ዘለቄታዊ መፍትሄ የሚሆነው ሌሎች አማራጮች ለምሳሌ ለአረሙ መስፋፋት ምቹ የሆኑ ሁኔታዎችን እንዲወገዱ ስናደርግ፣ ውሃው በደለል እንዳይሞላ ስናደርግ ዘላቂ የሆኑ የረጅም ጊዜ እቅዶችን አዘጋጅተን ስንተገብር ነው። እነዚህ 125 የሚሆኑ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶችም አካባቢውን ህብረተሰብ እንደገና ለማነሳሳት ነው አረሙን የማስወገድ ስራ እንዲህ በወኔ ሲሰሩ የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ከአዲሶቹ ዘጋቢዎቻችን አንዷ አስቴር ምስጋና ያደረሰችንን ዘገባ ነው አድማጮች የተከታተላችሁት። አስቴር እናመሰግናለን። በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። እስከ አራት ሰዓትም ይቀጥላል። አሁን በነጻዊ ስልክ መስመር 202205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ። እንደምን አላችሁ። ግርማ ሀጂ ነኝ ከኔደርላንድ ተደውለው አስተያየቴ ባቀረባችሁት ውይይት ላይ የተሰጡ አስተያየቶችን በተመለከተ በተለይ የሶማሌን ክልል ችግር አፈታት በተመለከተ ምናልባት መንግስት ወዲያውኑ ግልጽ አላደረገም ማለት እነማን ችግሩ ምንጭ እንደሆኑ አልገለጸም የሚል አስተያየት ቀርቧል። እኔ እንደማየው ስትራቴጂክ መሰለኝ ያካሄድ ችግሩን ጥሩ በሆነ መንገድ ስር ባለው መንገድ ለመፍታት ሁኔታዎችን እንደ አካባቢው ተጨባጭ ነው እና እንደምንሄድለት ደግሞ ግብ ግጭት ሳይፈጠር ስትራቴጂክ በሆነ መንገድ ለመፍታት የተጠቀሙበት ይመስለኛል። ወደፊት ቀስ በቀስ ፌዴራል መንግስት የተጠናከረ ሲሄድ እነዚህ አይነት ሁኔታዎችን የበለጠ ጠናክሮ እንደሚሄድ ነው እንጂ ችግሩን ሳያውቁ ቀርቶ አይመስለኝም። ሁለተኛው አስተያየት ደግሞ በአገር ግንባታ በተመለከተ በተለይ ዲያስፖራውንና ሌሎች ባላዎቶችን ለማሰባሰብ በሚደረገው ጥረት ተጨማሪ አስተያየት ለማግኘት ለማጠናከር ማንም ነው ኮንታክት የምናደርገው? ግራ የተጋቡ ሰዎች ሊኖሩ ስለሚችሉ በምን ቁጥር ነው ወይ በምን ኢሜል ነው እንጠይቁልን ነው። አመሰግናለሁ። ደህና ሁኑ። አድማጮች አሁን ኢትዮጵያውያን በአሜሪካ አዲሱ አበበ አዎን፣ ኢትዮጵያውያን በአሜሪካ ነው ፕሮግራሙ። ባለፈው ዝግጅታችን የተጀመረና ዛሬ የሚቋጭ ፕሮግራም ነው የያዘው። ቀጣዩ የኢትዮጵያውያን በአሜሪካ መሰናዶ አዲሱ አበበ ለሰላሳ አምስተኛው የኢትዮጵያውያን በሰሜን አሜሪካ የስፖርት በዓል ዳላስ ቴክሳስ ላይ በተካሄደበት ወቅት ያዘጋጀው ውይይት ነው። ኢትዮጵያውያን በቅርቡ ማራቶን ዓለም አቀፍ ባንክ እንደሚከፍቱ የቦርዱ ሰብሳቢ አቶ ተካልኝ ገዳሙና የቦርዶ አባል አቶ ቸሩ ተረፈ ገልጸውለታል። ባንኩ ለምን ማራቶን እንደተባለ ፈቃዱን ለማግኘት የመንግስትን ፈቃድ እየተጠባበቁ መሆናቸውን ጭምር ነው የገለጡት። ኢትዮጵያውያን ሼር በመግዛት አክሲዮን በመግዛት መሆኑ ነው እንዲተባበሩ ጥሪ ባቀረበበት ወቅት አዲሱ አንድ ጥያቄ ሲያስከትል፣ ለፕሮግራሙ የተፈቀደው ሰዓት አለቀና ውይይቱም አበቃ። አዲሱ ጥያቄውን ይደግምና አቶ ተካልኝ በሚሰጡት መልስ ነው የዛሬው ውይይታቸው የሚጀምረው። አንድ ሰው እኔ ለምሳሌ ሼር ብገዛ ምንድን ነው ጥቅሜ? ወይም ሼር የሚገዙ ሰዎች ጥቅማቸው ምንድን ነው? ለኢትዮጵያውያን እኔ መቼም የኢትዮጵያን ባንክ ስለምንነጋገር ሁለት ጥቅም ነው የሚኖረው። አንደኛው ጥቅም በአሁኑ ጊዜ እዚህ ሀገር የሚኖሩ ኢትዮጵያውያን እንደ ልባቸው የባንኪንግ ሰርቪስ አያገኙ ችግር አለ። ችግሩን እዚያ ስብሰባ ያስልጥተናል። አሁን ላሰለችህ ወይም ደግሞ አድማጮችን ላሰለች አልፈልግም። በልዩ ልዩ ምክንያት በቋንቋቸው፣ በአክሴንታቸው፣ በምናቸው እንደገና ሲያዎቻ እነዚህ ማሰቦች እንደ ብድር የሚያገኙ አይደሉ በሚል ፕሬጂዘሽም አለ እንደምታውቅ። በዚያ በዚያ የሚፈልጉትን ያህል ብድር ከባንክ ሊያገኙ አይችሉም ብዙ ኢትዮጵያውያን። አንዱ ይሄ ነው እንግዲህ። ይህንን አንድ ሰው ሼር ሲገዛ ለወገኖቼም አንድ ድል ከፍታለሁ፣ ከባንክ ተደድረው ስራ ሰርተው ራሳቸውን እንዲያሻሽሉ ወገኖቻቸውን የሚጠቅሙ አደርጋለሁ የሚል በጣም የተቀደሰ ዓላማ አለ። ሁለተኛ በዚህ ብቻ አይደለም የሚሄደው አንድ ሰው ባንክ ውስጥ ገብቶ ሼር ሲገዛ፣ ሁለተኛ ደግሞ ትርፍ ዲቪደንድ ማለት ነው። ባንኩ ሰርቶ ትርፍ ሲያመጣ ያ ባንኩ ውስጥ ኢንቨስት ያደረገ ሰው ዲቪደንድ ያገኛል። የባንኩ ትርፍ ተካፋ ይሆናል ማለት ነው። በዚህ ሁለት ምክንያቶች ነው እንግዲህ ሰው ወልድ የሚለው። ምናልባት የሚጨምሩት ከሌለ ሌላ ጥያቄ አለ። አሜሪካን ሀገር ዲስክሪሚኔሽን በጣም በጣም በጣም የተቀነሰ ሄደዋል እና ቃል ልዩነት የዘር መድሎ ማለት ነው። ነገር ግን ጨርሶ ጠፍቷል ማለት አይደለም። እና በተለይ ባንክ ቤት ውስጥ በምን ሄድበት ጊዜ ሁልጊዜም እንዲህ አይነት ችግር ይገጥመናል። ብዙ ጊዜ ገጥሞኛል። ይህም ቢሆን በባንኮች አልጠቀምም ማለት አይደለም። ባለፈው ሰላሳ አመት ውስጥ ብዙም ችግር አልገጠመኝም በእውነት አይደለም ግን፣ ብዙ ኢትዮጵያውያኖችን እየገጠማቸው ነው። በተለይ የቢዝነስ ሎን የሚፈልጉ ሰዎች፣ የቢዝነስ ፕሮፐርቲ መግዛት የሚፈልጉ ሰዎች፣ ላይን ኦፍ ክሬዲት የሚፈልጉ ሰዎች ብዙ ይገጥማቸዋል። እነዚህን ካላገኘ ደግሞ አንድ ነጋዴ ስራውን ሊያሻሽል አይችልም። ስለዚህ ወደፊትም ሆነ አሁንም በስራ ላይ ያሉ ሰዎች ኢትዮጵያውያኖች እንዲህ አይነት ችግር እንዳይገጥማቸው፣ እኛ የገጠመንን ችግር እንዳይገጥማቸው ብለን ነው ባንኩን የምናቋቁመው። ምክንያቱም በሚሄዱበት ጊዜ የሎን ኦፊሰሮቹ ኢትዮጵያውያኖች ይሆናሉ ሌሎችም ሰራተኞች ኢትዮጵያውያኖች ይሆናሉ ስራውን ያቀላጥፉላቸዋል የሚፈልጉትን ብድር በቀላሉ ያገኛሉ ማለት ነው ለዛ ግን የምናቋቁ ግን እንደምታውቁት የባንክ አሰራር ሲስተሙ ወይም ስርዓቱ ተመሳሳይ ነው በኢትዮጵያውያን ተቋቋመ በአሜሪካውያን ተቋቋመ ወይም በአውሮፓውያን ተቋቋመ የባንክ ህጎች አሉ አንድ ሰው እንደፈለገው ሄዶ ባንክ አይከፍትም ወይም ብድር አይጠይቅም ና እናንተም ማራቶን ባንክም ማራቶን ኢንተርናሽናል ባንክም የባንኮችን ስርዓት ተከትሎ ነው አካውንት ሂሳብ ልክፈት የሚለውን ሰው የሚያስተናግደው ብድር የሚሰጠው እና በኢትዮጵያ መካሄዱ እንደው ብሔራዊ ኩራት የሚሰማቸው ሰዎች ካልሆኑ በስተቀር ከሌላው የምትለዩበት የለም፣ የሚል ሙግት ቢገጥማቸው ምን ትላላቸው? ልመልስ። እኔ እሺ እሺ፣ አቶ ይቻለ ማንም ኦኬ። እንግዲህ እኔ አሁን ከአንተ ጋር እዚህ ላይ አልስማማ እሺ። የማልስማማበት ምክንያቱ ምክንያቱ ሄደህ በምትበደርበት ጊዜ ምንም ሕጎች ቢኖሩም እንኳን አንድ ብድር አበዳሪ ሎን ኦፊሰር የእሱ ጃጅመንትም ይጨመራል። የእሱም ማስተያየት ፍርድ ይኖራል። አንደር ራይት ሲያደርገው አስተያየቱን በሚጨምርበት ጊዜ በሀይል በሀይል የብድሩን ኢንፍሉወንስ ሊያደርገው ይችላል። ኢንፍሉወንስ ነገር ተገኝቶ ብድሩ ሊፈቀድ ይችላል ነው ሚ ብድሩ ሊፈቀድ ይችላል፣ ሊከለከል ይችላል። ብዙ ጊዜ ደግሞ ለጥቦች ይከለከላል። አይ የውጭ ሀገር ዜግነት ያላቸው ሰዎች እዚህ ሀገር ከአሜሪካኖች ሁሉ ይስተናገዱ ለውዬ ለመከራከር አይደለም። ግን አጠቃላይ የባንክ ህጎችን የሚከተል ስለሆነ እንደ የተለየ ነገር በኢትዮጵያውያን ባንክ መቋቋሙ የመጀመሪያ ነው፣ ትልቅ ነገር ነው፣ ለኢትዮጵያውያን ደስ ይላል። ግን ያን ያህል በኢትዮጵያን በመከፈቱ ከሌሎቹ ባንኮች የተለየ ሰርቪስ ወይም አገልግሎት ለኢትዮጵያውያን ይሰጣል ለማለት እንቸገራለን የሚሉ ሰዎች ይኖራሉ እና ያንን በተመለከተ ነው። ራሳቸው ካላ ሊንቀጡ ይችላል። እሺ፣ ምንድነው ቅድም እንደው በከፊል ተመልሷል። ድንገት ስላልተብራራ ይሆናል። ልክ አሁን አንተ እንዳልከው አንድ ኢትዮጵያውያን ያቋቋሙት ባንክ ስራውን ሲጀምር ኢትዮጵያውያን ለምንድን ነው ወደዚህ የሚመጡት? ሌሎች ባንኮች አሉ እዚህ ሀገር፣ እዚህ ሀገር እንደምንጠቀሙ በየባንክ በየቦታው ነው ያለው። ምንድነው ወደዚህ ወደ ኢትዮጵያውያኖች ወደ አቋቋሙት ባንክ ስባቸው የሚችል ምክንያት ምንድነው ሲባል ትንሽ ማብራራት ያስፈልግ ይሄ የሚቋቋመው ባንክ ዚያ ባንክ የሚሰራው ልክ እንደ ሌላው አሜሪካን ባንክ ሁሉ በተዘረጋው ሕግ በተዘረጋው ፕሮሲጀር መሰረት ቢሆንም ብዙ የአድሎ ነገር ይታያል እዚህ ሀገር። ጥቁሮችን በተመለከተ ያለው ነገር ባንኮች ሁሉ ለጥቁሮች የሚሰጡት አገልግሎት እንደ ነጮቹ የተሟላ አይደለም። ያው ቅድማ ተቸሩም ብሎታል እዚህ ሀገር። ይሄ የዘር ልዩነት የሚባል ከድሮ ጀምሮ ይሄ ሀገር ሲቋቋም ጀምሮ ያለ ነገር ነው። ያ በዘር በሃይማኖት፣ በመልክ ሰውን በአድሎ መመልከት የቆየ ታሪክ ሁለት መቶ ሀምሳ ዘመን ያለው ታሪክ ነው። እዚህ ሀገር በሙሉ ይሄ ችግር ዛሬ በሀያ አንደኛው ሺህ ዘመን ባንኮች፣ የአሜሪካን ባንኮች ጥቁሮችን፣ ኢሚግራንቶችን፣ ሌሎችንም ማይኖሪቲ የሚባሉትን አናሳ የሕብረተሰብ ክፍሎችን በአድሎ ነው የሚመለከቷቸው። ማለት ምንድን ነው? ለነጮቹ የበለጠ ድጋፍ የበለጠ ተቀባይነት ሲያሳዩ እነዚህን ከቁም ነገር አይቆጥሯቸው ይሄ ነው ሌላውን ኢትዮጵያዊ ወደዚህ ሲመጣ መጀመሪያ በአማርኛ ነው የሚያነጋግረው ብራንች ማነጀሩ ሁለተኛ ያዳምጠዋል ይህን ሰውዬ የመርዳት ግዴታ አለብን ይሄ ባንክ የተቋቋመው የእኛን ወገን ለመርዳት ነው በሚል መንፈስ ያንዳንዱን ድር ጥያቄ ስለሚያነጋግር እንግዲህ በሌሎች የአሜሪካን ባንኮች በነጮች ከሚካሄዱ ባንኮች ወይም ደግሞ ሌሎች ባንኮች አሉ እንደምታውቀው ኮሪያኖች የራሳቸው ባንክ አላቸው ናቸው አይነቶች የራሳቸው ባንኮች አላቸው። እዚህ የሚመጣው ኢትዮጵያዊ ከእነዚያ ሁሉ የበለጠ አቀባበልና እድል ነው። ይሄ ነው እንግዲህ ወደዚህ የሚሰሯቸው መልካም። እንግዲህ ባንኩ ፈቃድ አግኝቶ ከተቋቋመ በኋላ ስራውን ሲጀምር የሚታይ ነገር ነው። ነገር ግን በእናንተ በኩል እኔ ከዛሬ ሁኔታ እንዳየሁት ብዙ ኢትዮጵያውያን ባሉበት ከተማ ስብሰባ አድርጋችሁ በቂ ሰው ያለመገኘቱ ምናልባት ቅስቀሳ ተጨማሪ ማድረግ ይኖርባችሁ ይሆናል እና ሲቋቋም ደግሞ ለኢትዮጵያውያን በእውነቱ በጣም ደስ የሚል ነው። የመጀመሪያ ነው የሚሆነው። መልካም ውጤት እንደምታገኝ ተስፋ አደርጋለሁ። በመጨረሻ ስብሰባ ላይ ጥያቄዎችም ተነስተው ነበር። እኔም አንዱን ጥያቄ ልድገምና ይሄንን ሼር የሚገዙ እዚህ ሀገር ያሉ ኢትዮጵያውያን ብቻ ሳይሆኑ ከኢትዮጵያም ያሉ ሰዎች፣ ምናልባት በዚህ ማጠቃለል እንችላለን። የመጀመሪያው ግዴታችን እዚህ ያሉትን በትውልድ ኢትዮጵያዊነትን ሁሉ ለማቅረብና ሼርም እንዲገዙ ያስብ ነው እነሱን ነው። ግን የህግ አማካሪያችንንም ጠይቀ ነው የሰጠን መልስ አዎንታዊ ነው። ከኢትዮጵያም አንዳንድ ሰዎች ሊገዙ ይችላሉ። ማለት ሁሉም ኢትዮጵያዊ አሁን አቅም ያለው በዶላር የሚገዛ ማለት ነው። ራሳቸሩ ተጨማሪ ሲያረጉ እንዲያክሉበት። ኢትዮጵያውያንስ ይሄ ባንክ እንዲከፈት ይፈልጋሉ የሚል ግምት አለኝ። ከአንዳንዶቹ እንደተረዳሁት እዛ ሜዳው ላይ ማስታወቂያው ሲነገርም ብዙ ሰው እንደው በስሜት ነው የሰማው ማስታወቂያውን። እና ምን ትፈልጋላችሁ ከኢትዮጵያውያን ፍቃዱን አግኝታችሁ ስራ እንድትጀምሩ ምን አይነት እገዛ ትፈልጋላችሁ? ምን በምን እንዲረዷችሁ ታስባላችሁ? ለማለት ነው። አንደኛ ጥሪ ስንጠራ ስንጠራ ጥሪውን ተከትለው እንዲመልልን እንደ ዛሬው ዛሬ እንግዲህ እኛ ኦልሬዲ ያወጣነው ፕላን አለን። በየከተማው እንዞራለን ወደፊት። ዛሬ ሶስተኛችሁ ነው እንደሆነ ኛው እሺ እና የምናደርገው ኦፕ እንችላለን ዝግጁ ዝግጅት ይኖረናል። የዛ ጊዜ እንግዲህ እንዲመጡልን እንፈልጋለን። ስትራቴጂክ በሆኑ ከተማዎች መርጠን መርጠን ትልልቆቹን እንሄዳና፣ ስብሰባ እናደርጋለን። የባንኩን ዓላማ እናስረዳለን። እኔ የምንፈልገውን ነገር እናስረዳቸዋለን። ኢትዮጵያውያኖቹ እንግዲህ ሼሩን በመግዛት እንዲተባበሩን እንፈልጋለን። በጣም ነው የማመሰግነው። አስተካልኝ ገዳሞ የዚህ ባንክ የቦርድ ሰብሳቢ አቶ ጨሩ ተረፈ የቦርድ አባል በጣም አመሰግናቸዋለሁ። ይቅናቸዋል። አሁን ደግሞ አድማጮች፣ የፕሮግራም ማሳሰቢያ ያለን፣ ለጥያቄዎ መልስ በግጭቶች ዙሪያ በኢትዮጵያ የተለያዩ አካባቢዎች እየተሰማ ባለው ግጭት የዜጎች ሕይወት እየጠፋ ነው። ግጭቱና ዜጎች ሕይወት መጥፋት ያሳሰባቸው የሃይማኖት አባቶች የኢትዮጵያ መንግሥት የሕግ የበላይነት እንዲያስከብርና ግድያውን እንዲያስቆም በቅርቡ ጥሪ አድርገዋል። የሃይማኖት አባቶች ሁኔታውን እንዲያብራሩና የሚያቀርቡት መፍትሄ እንዳለ እንዲጠቁሙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሃይማኖት አባቶችን ለጥያቄዎ መልስ ዝግጅት ጋብዘናል። ጥያቄዎቻችሁን በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም፣ በፌስቡክ ቪኦኤ አምሀሪክ በትዊተርም እንደዚሁ ቪኦኤ አምሃሪክ በመጠቀም አድርሱን። 2022059942 የውስጥ መስመር 14 በመደወል ጥያቄያችሁን በድምፅ ማኖርም ትችላላችሁ። ለጥያቄው መልስ ዝግጅት ና አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በየሳምንቱ በዚህ ሰዓት የሚቀርበውን ቅንብር ነው የምናቀርበው፣ ዴሞክራሲ በተግባር ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ አንስቶ በተለያዩ አካባቢዎች ግጭቶች እየደረሱ ናቸው። በሶማሌ ክልል አካባቢ ተቀስቅሶ የነበረው ግጭት ሰሞኑን ሺዎችን አፈናቅሏል፣ ከፍተኛ ንብረትም ወድሞበታል። ይህ በእንዲህ እንዳለ ደግሞ ከመንግሥት በቀረበላቸው ጥሪ መሰረት ከትላንት በስቲያ ሰኞ የኦጋዴን ነጻ አውጪ ግንባር፣ ትላንት ማክሰኞ ደግሞ የኦሮሞ ነጻነት ግንባር በሰላማዊ መንገድ አገር ውስጥ ገብተው ለመታገል ወስነው ወደ አገር ውስጥ ገብተዋል። ሌሎች በርካታ የተቃዋሚ ፖለቲካ ፓርቲዎችም ተመልሰዋል። በእነኚህና በአጠቃላይ የአገሪቱ ወቅታዊ ሁኔታዎች ዙሪያ ዛሬ አስተያየት እንዲሰጡ የኢህአፓን አመራር አባል ቀደም ብለን በመግቢያችን ያስተዋወቅናቸውን አቶ እያሱ አለማየሁን ጋብዘናል። ያወያያቸው ሰለሞን ክፍሌ ነው። ወደ ዝግጅቱ። ሰላም አቶ እያሱ አለማየሁ፣ በቅድሚያ ለትብብሮ ላመስግን አመሰግናለሁ ብዙ ለውጦች እየተካሄዱ ነው እንደሚረዱት በኢትዮጵያ ከቅርብ ወራት ወዲህ በዚያው መጠን ከፍተኛ ጉዳት በሰውና ንብረት ላይ እያደረሱ ግጭቶችም ተከስተዋል። እስቲ አጠር አጠር አድርገው እየተወሰዱ ባሉ የለውጥ እርምጃዎችና ግጭቶች ዙሪያ ያለውትን አስተያየት ልስማ። እኛ እንግዲህ የለውጥ እርምጃዎቹ ወያኔ አገዛዝ መዳከም የሕዝብ የረጅም ጊዜ ትግል ውጤት ነው ብዙ ደም የተከፈለበት ነው ብለን ነው የምናምነው እንጂ በግለሰቦች ወይም በሆነ ቡድን ልዩ ጥረት የመጣ ነው የሚል እምነት የለንም። ስለዚህ ይሄ አሁን ያለው ሁናቴ ያለየበት ነው፣ የነበረውን ስርዓት የማስወገድ ፍላጎት እና አዲስ መንገድ የመክፈት ፍላጎት በህዝብ በኩል የሚታይበት ነው። በሌላ በኩል ደግሞ ጥገና አድርገው ያለውን ለማስቀጠል እንዲሁ ሙከራ የሚደረግበት ነው። በፊቱም የወያኔ ደግሞ ያለው አገዛዝ ራሱን ከቀውስ ለማዳን ለማገገም እና እንደገና ተጠናከው ሙሉ ቁጥጥር ነው ይዞ በነበረው ፖለቲካው ለመቀጠል የተፍጨረጨረ ነው እና ይህም ወደ አዘጋጅልን የህዝብ የእርስ በርስ ግጭት ለአመታት የፖለቲካውን መሰረት አድርጎ የቆየው ይሄ ህዝብን እርስ በርስ አጋጅቶ ከፋፍሎ የመግዛት ሁኔታ ስለሚወስደን ስለወሰደንም ወሰደንም እንግዲህ በየቦታው በህዝብ መካከል የእርስ በርስ ግጭቶች እየተቆሰቆሱ ብዙ ጉዳት ሊደርስ ችሏል። አሁን በስልጣን ይዘናል የሚል ስም ደግሞ ይህንን ሊቆጣጠሩና የህዝቡን ደህንነት ሊያረጋግጡ የቻሉበት ሁኔታ የለምና እውነትም ሀገራችን በአደጋ ላይ አይነት ማለት ይቻላል። እንደሚታየው ደግሞ ለአዲሱ ጠቅላይ ሚኒስትር አብይ አህመድ የሚቸረው ህዝባዊ ድጋፍ ከፍተኛና ከሁሉም አካባቢ ነው። እንደገና ደግሞ እዚህና እዚያ ግጭቶች ይጫራሉ። ድሮ ያልነበሩ ግጭቶች ናቸው፣ አሁን የሚታዩት በብዛት። በእርሶና በድርጅቱ እምነት ለእነዚህ ግጭቶች ምክንያቶች ምንድን ናቸው? እንዴትስ ይመስሉታል ለዘለቄታው ማስወገድ የሚቻለው? በእርግጥ አንዳንዶቹ የቆዩም ናቸው። ሲጠበቁ የቆዩና ሲቆሰቆሱ የቆዩ ወይ ገዢ ክፍል ሲጠቀምበት የቆየ ህዝብን ለመከፋፈል ነው። ለምሳሌ በቦረና ኦሮሞ በገር የሶማሌ ብናነሳ የቆየ ነው። ግን አሁን እንደ ጌዲዮና ኦሮሞ፣ ሶማሌና ጅጅጋና ድሬዳዋ የሚታዩት ደግሞ በከፍተኛ ደረጃ በአሁኑ ጊዜ የተቀሰቀሱ ናቸው። እነዚህ የሚቀሰቀሱት ሀይሎች የድሮ በፊት በላይነት ቁጥጥራቸውን ለማስፈን የሚጥሩት ናቸው። በኢትዮጵያ ውስጥ በጣም አለመረጋጋት አለ። አገር ተረብሿል፣ አገር ታምሷል እና አንድ እርምጃ መውሰድ አለብን፣ ይህንን አለመረጋጋትና ፍጅት ለማጥፋት በሚል ያጠነቀኑትና ያሴሩት ያሉትን እርምጃ ለመውሰድ የሚያመቻቸው ሁኔታ ነው። እና እነሱ ናቸው ተጠያቂዎች። እኛ ለሁሉም መፍትሄ የምለው የህዝብን ጥያቄና ፍላጎት በመቀበል ሁሉን ድርጅቶች ያቀፈ የሽግግር ሂደት ተደርጎ የህዝብ ሙሉ ድጋፍ፣ ይሄ አሁን የሚታየው አይነት ሳሆን ህዝብ ደንበኛ መሰረታዊ የሆነ ሰፊ ድጋፍ፣ ምክንያቱም ለውጡ ሊመጣልን ነው። ሁላችንም የለውጡ ተሳታፊ ሆነናል ደምም አፍሰናልና ተጠቃሚ እንሆናለን ብሎ እንግዲህ የሚሄድበት የሚጓዝበት መንገድ ከተቀየሰ ያንኑ ኢህአዴግን የሚባለውን ለመቀጠል ኢህአዴግን ህገ መንግስት የሚባለውን ህገ ወያኔ የምልኛውን ለማስቀጠል ሳይሆን የህዝባዊ ለውጥ የሚመጣበትን መንገድ ከተተለመ እነዚህን ማጥፋት ይቻላል። ግን ደግሞ በዚያው ልክ ደግሞ በጣም የኢትዮጵያን ጥፋት የሚፈልጉና የኢትዮጵያን መገነጣጠል የሚፈልጉ ጥላቻ ያላቸው ኃይሎችን ደግሞ በዙሪያ እየሰበሰቡ ይህንን ደግሞ ያለውን ሁናት እንገታለን ወይም እናቆማለን ማለት የሚቻል አይደለም። ለነገሩ አዲሱ ጠቅላይ ሚኒስቴርም ቢሆን በሱማሌ ጅጅጋ፣ በድሬዳዋ እነዚህ ባሉት ግጭቶች ላይ ሊናገረው የሚችለውና የፈለገውም ነገር የለም። ሊያደረገው የሚችለው በጣም ጠባብ ነው። ምክንያቱም መሰረቱ ያው ያው የዱሮው ስርዓት ስለሆነ ነው። ስለዚህ አዲስ አካሄድ ህዝብ የሚሳተፍበት ሁሉ ያቀፈ የሽግግር ሂደት እንዲኖር ነው እኛ እየጠየቅን ያለነው። አቶ እያሱ ኢህአፓ የረጅም ጊዜ ልምድ አለው በፖለቲካው ባለፉት ሀያ ሰባትና ከዚያም በላይ አመታት ግን በውጭ አገሮች ጽፈት ቤቶችን ከፍቶ ከመቀመጥ በቀር ይህ ነው የሚባል የረባ እንቅስቃሴ አላደረገም ተብሎ ይተቻል። ትችቱ አግባብነት ከሌለው እስቲ ይሄን ይሄን አከናውኗል ይበሉኝ። በእነዚህ አመታት ውስጥ እኛ እንግዲህ ከብዙ እንደዚህ አይነት ትችቶችና የሉም ጠፍተዋል እንዲህ ናቸው እንዲያናቸው የሚባል ትችቶ ስንሰም አመታት አልፈዋል። አለን እኛ አለን፣ እንንቀሳቀሳለን። አገር ቤት የምናደርገው እንቅስቃሴ በህቡ ነው ምክንያቱም የሀፓ አባል ሆኖ የተገኘ ሰው ተይዞ እንኳን ለፍርድ የቀረበበት አንድም ቀን የለም። እና በህቡ ግን ያልነበረውና ያለውን የህዝብ ትግል በተቻለ መጠን ለመደገፍና ለማጠናከር ሰርተናል። አሁንም እየሰራን ነው። አሁን በደንብ በእንቅስቃሴዎች ውስጥ አለን፣ እየሰራን ነው። ግን ባለው ሁናቴ ደግሞ በህቡ መስራት የግድ ነው። ምክንያቱም የእኛ ተይዘን ፍርድ ቤት አንቀርብም። ተይዘን ፍርድ ቤት ቀርበን ተፈርዶብን አንለቀቅም። የሚያዘ የሀባባል ተብሎ የተጠረጠረ በጣም ተሰቃይቶ መጥፋት ነው ደብዛው መጥፋት ነው። ስለዚህ ቀስ ያን እየሰራን ነው፣ ባለን አቅም እየሰራን ነው። ትግሉ ጎንንን ብለን ነው እኛ የምናምነው። በመጨረሻ አቶ እያሱ፣ ብዙዎች ዛሬ ኢትዮጵያ ገብተው በሰላማዊ መንገድ ለመስራት መወሰናቸውን እየገለጹ ነው። እናንተስ በቅርቡ የመግባት ሀሳብ አላችሁ? ከሌላችሁ ለምን? የእኛ ጥያቄ ምንድን ነው? የእኛ መግባት አለመግባት አይደለም። ከዋናው ጥያቄ እኛ ጥያቄ የለንም። ያለን ጥያቄ የህዝብ ጥያቄ ነው። የሽግግር መንግስት ተቋቁሞ ወያኔ ከነስርዓቱ ተወግዶ ህዝባዊ መንግስት የሚያደርሰን ዴሞክራሲ ላይ የሚያደርሰን የሽግግር መንግስት እንዲኖር በጋራ እንጣር። ሁላችንም ሁሉም የሚመለከተው ሀይል ሁሉ እንጣር ነው የምለው። ይሄ መልስ አላገኘም። አንድ ሁሉም እስረኞች ይፈቱ ነው እኛ ዋና ጥያቄያችን። አልተፈቱም። የእኛ ማንም አልተፈታም። ሌሎች እስረኞችም ደግሞ ሀያ አራት ሀያ አምስት ሀያ ስድስት አመት የታሰሩ አሉ። አልተፈቱም። ለሌ ስሙላ የተወሰኑ ተፈቱና ከዛ ወዲያ ነገሩ እንደተዘጋ ነው ያለው። ጸረ ሕዝብ ናቸው መለናቸው አዋጆች ይሻሩ በአስቸኳይ ፓርላማ ለምህረት እና ለወንጀለኞች ምረት ህግ ሲያወጣ ተሯሩጦ፣ ግን እነዚህን እንትኖች ለመሻር ግን ጥናት ምናምን ያለ ምን ይጓተታል? ይሻሩ። ከዛ በኋላ የአፈና አፈናው ተቋም እንዳለ ሆኖ እንዳለ ሆኖ ከዚህ በፊት በዘጠና ሶስት እኮ ለእንትን ለሰላምና እርቅ ተብሎ ተገብቶ ታስረዋል። እኛ ሰዎች በሞላ ከቦሌ ነው ተወስደው ከርቸሌ የገቡት ሌሎች ደግሞ የተገደሉ አሉ። ብዙ ነገሮች ስላሉ እነዚህ ነገሮች ሁሉ የሚያስተማምኑ ስላልሆኑ እኛ የህዝብ ጥያቄ መለስ እና ኢትዮጵያ ውስጥ አለን፣ አንዳንዶቻችን በስደት አለን። ግን ይሄ የአፓ መዋቅር ኢትዮጵያ ውስጥ ስላለ ከህቡዕነት የምንወጣው ህቡዕነት የሚያስወጣ ሁናቴ ሲፈጠርልን ነው። እሱ ደግሞ አልተፈጠረም። እኛ በበኩላችን አመርቂ ነው ጥሩ ነው ብለን የምናየው አይደለም። ግን ይሄ ሁናቴ ከተፈጠረ የህዝብን ድምፅ ማዳመጥ ከተቻለ ያን ጊዜ እኛ ከህቡአዊነት እንወጣለን። እስከዛ ገና ነው ባይነ። እሺ፣ አቶ እያሱ አለማየሁ የሀፓ አመራር አባል ለጊዜው በጣም አመሰግናለሁ። አመሰግናለሁ። ነ አድማጮች፣ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የምሽቱ የቪኦኤ ርዕሰ አንቀጽ ሀተታውን የሚጀምረው ለምንድን ነው አንድ በተለይ ለሲቪሎች የሚሰጥ የውጭ እርዳታና የልማት እገዛ ላይ ትኩረት ሰጥቶ የሚንቀሳቀስ የዩናይትድ ስቴትስ መንግሥት መሥሪያ ቤት በሚሠራባቸው ሀገሮች የሃይማኖት ነጻነት ጉዳይ የሚያሳስበው ሲል በመጠየቅ ነው። እንደ ዩኤስኤአይዲ የሃይማኖት ነጻነትን የምናየው አሉ የዩኤስኤአይዲ አስተዳዳሪ ማርክ ግሪን የምናየው እንደ አንድ እጅግ አስፈላጊ መንግሥታችን የሚከተለው ዜጎችን ያማከለ መርህ ነው። የሃይማኖት ነጻነት ሐሳብን በነጻነት ከመግለጽ፣ ከመሰብሰብ፣ ከመደራጀትና ከዘር ልዩነት ነጻነት ተለይቶ ሊታይ አይችልም ሲሉም ባለሥልጣኑ አክለዋል። ይበልጥ አሳማኙ ምክንያት ግን ለተዘነጉ ወገኖች የሚሰጠውን የልማትና የሰብአዊ እርዳታ በትክክል በማድረሱ ረገድ ብዙውን ጊዜ ከዩኤስኤአይዲ ጋር የሚሰሩት ሃይማኖትን መሠረት አድርገው የሚንቀሳቀሱ ድርጅቶች ናቸው። ሃይማኖትን መሠረት ያደረጉ ድርጅቶች ናቸው በአብዛኛው የተዘነጋ ማኅበረሰብ ውስጥ አመኔታ የሚያገኙት ብለዋል። የዩኤስኤአይዲው አስተዳዳሪ ማርክ ግሪን። የአሜሪካ ድምፅ ራዲዮ ርሳን አንቀጽ በመቀጠልም በሌላ በኩል በሃይማኖት ላይ የሚደረግ ጭቆና አዘውትሮ ሁከቶችን ይቀሰቅሳል፣ ለጭቆናም ምክንያት ይሆናል። አንዱን ማኅበረሰብ ከሌላው አብልጦ ማየት፣ አልፎም አንድን ሕዝብ በጠቅላላው ማሰቃየት የሚመጣው በዚሁ ምክንያት ይሆናል ብሏል። ለዚህም አንዱ ማሳያ አይሲስ የሚፈጽመው ግፍ በቂ ይሆናል። ዩኤስኤአይዲ ውስጥ የሃይማኖት ነጻነት የሚታየው እንደ አንድ አብይ የሰብአዊ መብቶች ነጻነት ነው። በመሆኑም በሃይማኖት ነጻነት ላይ የጥላቻ ንግግሮችን የሚያደርጉና በተለያዩ እምነት ተከታዮች መካከል ሁከት የሚቀሰቅሱ ኃይሎችን ጥረቶች ለማክሸፍ የሚካሄዱ መርሃ ግብሮችን እንረዳለን። ይህን የምናደርገውም የሃይማኖት ነጻነቶችን የሚያስጠብቁና የሚያጠናክሩ ሕግጋት ተግባራዊ እንዲሆኑ እንዲሁም ለሕግጋቱ ተግባራዊነት ጥብቅና የቆሙ የሲቪክ ማኅበረሰቦችን ችሎታም ለማሳደግ ጭምር ነው ሲሉ የዩኤስኤአይዲ አስተዳዳሪው ማርክ ግሪን የተናገሩትን ጠቅሶ ርዕሰ አንቀጹ ዋተታውን ይቀጥላል። ዩኤስኤአይዲ በአሁኑ ወቅት መንግሥታዊ ካልሆኑ ድርጅቶችና የሲቪክ ማኅበረሰብ ሸሪኮቹ ጋር ያለውን ግንኙነት ሰላጭ ለማድረግ የለውጥ ሂደቶችን በማካሄድ ላይ ነው። በተመሳሳይም የሚታዩ የሃይማኖት አለመቻቻሎች ወደ ከፋ ደረጃ ከመሸጋገራቸው በፊት በሚሠራባቸው ሀገሮች ውስጥ ከሲቪክ ማኅበረሰቡ አቅምና የመንግስታቱን ፖሊሲዎች ያካተቱ አንዳንድ እርምጃዎችን በመውሰድ ላይ ነው። በመጨረሻም ዩኤስኤ አይዲ ከሸሪኮቹ ጋር በመሆን ቀድሞም በታሪክ ተሳስረው በቆዩ ብሔረሰቦችና ሃይማኖቶች መካከል አንድነትን ለማጠናከር በመስራት ላይ ነው ሲሉ የድርጅቱ አስተዳዳሪ ማርክ ግሪን የተናገሩትን ጠቅሶ የአሜሪካ ድምፅ ራዲዮ ሐተታውን አጠቃልሏል። በደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ በግጭቶች ዙሪያ በኢትዮጵያ የተለያዩ አካባቢዎች እየታዩ ባሉት ግጭቶች የዜጎች ሕይወት እየጠፋ ነው። ግጭቶቹና የዜጎች ሕይወት መጥፋት ያሳሰባቸው የሃይማኖት አባቶች የኢትዮጵያ መንግሥት የሕግ የበላይነትን እንዲያስከብርና ግድያዎቹንም እንዲያስቆም በቅርቡ ጥሪ አሰምተዋል። የሃይማኖት አባቶቹ ሁኔታውን እንዲመዝኑና ለሚሰጧቸውም የመፍትሔ ሐሳቦችና ምክሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሃይማኖት አባቶችን ለጥያቄው መልስ ዝግጅት ጋብዘናል። ጥያቄዎቻችሁን በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ደግሞ ሃሽታግ ቪኦኤ አምሃሪክ በመጠቀም ልታደርሱን ትችላላችሁ። የስልክ ቁጥራችንን ለማስታወስ 2022059942 የውስጥ መስመር 14 በመደወልም ጥያቄዎቻችሁን በድምፅ ማኖር ትችላላችሁ። ለጥያቄው መልስ የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁ እኔ አዳኒ ፍሳዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር በዚሁ እንሰናብታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ Thank you.